የሚያስተምሩ ፈጥሞራቸው በስሜ የተሰበሰቡ እኔ በመካከላቸው እገኛለሁ ያለ ቃሉን የማያጠፍ አምላክ ቃሉን የማያጠፍ የተናገረውን የማያቀር አምላክ አምላካችን ኢየሱስ ክርስቶስ በመካከላችን ተገኝቶ ጉባኤያችን ባርኮ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆናል። ዛሬ የምንማረው ለወላዲት አምላክ ስለ ድንግል ማርያም አማላጅነት። ከዚያ በፊት እኔም መዘምራሉ ስላስቀኑኝ መቤታችን በተመለከተ አንዲት አጭር መዝሙር አቀርባለሁ፣ አብረን እንዘምራለን። ማርያም፣ ማርያም፣ ማርያም ደስ ይበልሽ፣ በገብርኤል ተላምታ ባልሽ ስላደረ የዓለም ሁሉ ጌታ ናት። Mariah, Mariah, Mariah, Mariah, ከፍለን እንዳየነው አማላጅነትም እንደዚሁ በሁለት ነው የሚከፍለው። መጽሐፍ ቅዱስን በመንፈስ ቅዱስ አስተማሪነት ካልመረመር ነው ከባድ ነው። እና ባለፈው ስግደትን በስንት ክፍልና የተማር ነው በስንት ነው ሲባል ቀን በሁለት። አንደኛው የምንድን ነው የምንድን ነው? አንደኛው የአምልኮ የፈጣሪነት የአምላክነት ስግደት ያ ለማን ብቻ የሚሰጥ ነው ለእግዚአብሔር ብቻ የአምላክነት የፈጣሪነት የመለኮትነት ለእግዚአብሔር ብቻ ነው ለማንም አይሰጥም ነገር ግን የመከባበር የጸጋ የአክብሮት ስግደት ግን ለማን የሚሰጠው ለቅዱሳት እርስ በርሳችን ያን በመጽሐፍ ቅዱስ አይተናል አማላጅነትም እንደዚህ። አማላጅነት በሁለት አንደኛው አማላጅነት፣ አንደኛው አሳራቂነት። የአምላካችን የኢየሱስ ክርስቶስ አሳራቂነት የአምላካችንን የኢየሱስን አሳራቂነት የኢየሱስ ክርስቶስን አሳራቂነት የሚመሳሰል የሚወዳደር የለም፣ የእሱ ብቻ ነው። ያ እንዴት ነው? በአዳም በደል ምክንያት ሁላችን እንደምናውቀው በአዳም በደል ምክንያት እግዚአብሔርና ሰዎች ተጣልተን እንኖር ነበረ። በእግዚአብሔርና በሰው መካከል የጥል ግድግዳ ነበረ። የጥል መጋረጃ፣ የአዳት መጋረጃ ነበረ። ገነትም ተዘግታ ነበረ። ሁላችን ጸጋችን ተገፎብን እንኖር ነበር። ግን ተስፋ ነበረ ያፈሷ ክርስቶስ ሰው ሆኖ ደሙን ሲያፈስ ያ ሁሉ ዕዳ በደል ተወግዶ ከእግዚአብሔር ጋር እንደምንታረቅ ተስፋ ነበረ። ይህ ተስፋ እስኪፈጸም ድረስ ብዙ ነቢያት ደማቸው ፈሷል። ግን የፈሰሰው የነቢያት ደም ሁሉ የገነትን በር ሊከፍት አልቻለም። እንኳን የገነትን በር ሊከፍ እንኳን በእግዚአብሔርና በሰው መካከል የነበረውን የጥል ግድግዳ ሊያፈርስ ራሳቸውን አልዳሉ ነቢያትን ሲሞቱ

ከወላጅ አምላክ ከድንግል ማርያም ሰው ሆነ። በቤተልሔም ተወለድ። ቀስ በቀስ አደገ። ማድረግ የሚገባደ ነገር ሁሉ ሰርቶ አሳየን። ከዚያ በቀራንዮ ስለ እኛ መስዋዕት ሲሆን ደሞ ሲፈስ በእግዚአብሔርና በእኛ መካከል የነበረው የጥል ግድግዳ ፈረሰ። በእግዚአብሔርና በእኛ መካከል የነበረው የጥል መጋረጃ፣ የአዳም መጋረጃ ተቀደደ በደሙ የገነት በር ተዘግቶ የሚኖረው የገነት በር ተከፈተ። ታስታውስ እንደሆነ ቀድሞ የገባው ማን ነው? አብርሃም ነበረ የእግዚአብሔር ወዳጅ። እነ ሙሴ ነበሩ፣ እነ ዳዊት ነበሩ፣ እነ ሶሎሞን ነበሩ፣ እነ ኢሳያስ እነ ኤርምያስ እነ ዳንኤል ነበሩ። ልዩ ልዩ ነቢያት ነበሩ፣ እግዚአብሔር ያስደሰሱ እነዚህ ሁሉ ቀድመን እንገባለን ገነት ብለው ተስፋ ያደርጉ ነበር። ግን የክርስቶስ ደም ሲፈስና የገነት በር ሲከፈት ቀድሞ የገባው ማን ነው? ታስታውሳለን? ማን ነው ንገረኝ፣ ማን ነው እጁን ከሰው ደም ነክሮ ይኖር የነበረው ኃጢአተኛ ወንበዴ በቀኙ ተሰቅሎ የነበረው ወንጀለኛ የተሰቀለ የአባያት ዘይማን በቀኙ ጌታ ሲሰቀል አንድ ወንበዴ በቀኙ አንድ ወንጀለኛ በግራ። እሱ የእኛን ወንጀል፣ የእኛን በደል ተሸክሟል እና የወንጀለኞች ወንጀለኛ ተብሎ በመሃል ተሰቅሏል እና በቀኝ በኩል ያለው በተሰቀለ ጊዜ የታዩትን ተአምራት አይቶና ወዲያው አምኖ አቤቱ፣ ጌታ ሆይ እንደ ዳግም ስትመጣ በመንግስትህ አስበኝ ባለው ጊዜ ጌታ ምን እንዳለው ታስታውሳላችሁ? እንዳንተ አይነት መሀሪነቴን አውቆ ብዙ ደም አፍስሻለሁ፣ ብዙ ኃጢአት ሰርቻለሁ፣ ፈጣሪ አይምረኝም ሳት የኔን መሀሪነት አምነ ይቅር በለኝ ታ- እንዳንተ አይነት ሰው እወዳለሁና!

በሲኦል የነበሩ ነቢያት በሲኦል የነበሩ ነፍሳት በሙሉ ምሕረት አገኙና ወደ ገነት ተሸጋሉ። የክርስቶስ አሳራቂነት ይ ሰውና እግዚአብሔር ታረቁ። ሰውና እግዚአብሔር በክርስቶስ ደም ታርቀው ወደ ቀደመ ቦታቸው ወደ ገነት ገቡ። ከክርስቶስ ደም መፍሰስ በኋላ ግን ከእግዚአብሔር ጋር መታረቅ የሚችሉ የገነዘን እድል ማግኘት የሚችሉ የዘላለም ሕይወትን የሚያገኙ ሰዎችና ይህን የዘላለም ሕይወት ለማግኘት የሚችሉ በክርስቶስ ያምኑ በክርስቶስ ያም ትከታተልኛላችሁ ብዙ ሰዎች ዛሬ እግዚአብሔርን ያምናሉ። የተለያየ ስተጥቅም ኢየሱስ ክርስቶስን ግን አይቀበሉትም። አንዱ ፈላስፋ ይለዋል፣ አንዱ ነቢይ ነው ይለዋል አንዱ ብቁር ነው ይለዋል። አልተቀበሉም። በተለይ አይሁድ የምናውቀው የድግር ጠራቢው የእንጨት ጠራቢ የዮሴፍ ልጅ ሲሆን እንዴት አምላክ ነኝ ይለናል? እንዴት ፈጣሪ ነኝ ይለናል? ሀሳዊ ነው፣ አሳሳች ነው፣ አንቀበልም ብለውት ነበረ። ያኔ ጌታ ወደ አብ ለመግባት ከፈለጋችሁ በሩ እኔ ነኝ። ምክንያቱም እስራኤል አብን ያውቃሉ ወልድም ግን አልተቀበሉም ስለዚህ ወደ አብ ለመግባት ዞር ነኝ። በኔ በእኔ መኑ በእኔ አመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ዛሬ አብን ቢያምን አንድ ሰው መንፈስ ቅዱስን ቢያምን በወልድ በኩል ካልሄደ የወልድም ሰው መሆኑና የወልድም ሰው ሆኖ ዓለምን በደሞ መምጠስ ማዳንም ካላመነ አንድ ሰው አይድንም። ለዚህ ነው አስታራቂ የተባለው። አብን ብቻ ቢያምን ብያቸዋለሁ አይድን ወንጀል ለሚልም መንፈስ ቅዱስንም ጨምሮ ቢያምት አይድን። ወልድን ማመን አለብን። የወልድን ሰው መሆን ማመን አለብን። በወልድ ደም መፍሰስ ድኛለሁ ማለት አለበት። እንዲህ ካመነ ከአብ ጋርም ይታረቃል፣ ከመንፈስ ቅዱስ ጋር ይታረቃል፣ ከራሱ ከወልድ ጋርም ይታረቃል። ስለዚህ የክርስቶስ አታራቂነትና አማላጅነት ዛሬ አታራቂ ነው ስንል እሱን በማመናችን አብን ስለምናገኝ እሱን በማመናችን መንፈስ ቅዱስን ስለምናገኝ እሱን በማመናችን የዘላለም ሕይወትን ስለምናገኝ ኃጢአታችን ስለሚወገዱ፣ ዛሬ ይሆን አምነን የተጠመሸ ክርስቲያኖች ከባህር አሸዋ ከሰማይ ከዋክብት ይልቅ ኃጢአትን እንሰራለን። ያ ኃጢአት ከእግዚአብሔር ጋር ያጣላላል። ያ ኃጢአት ተወግዶ ከእግዚአብሔር ጋር እንድንታረቅ ሁለተኛ ከእግዚአብሔር ጋር እንድንታረቅ ምን ያስፈልገናል? ነገሩ ምን ያስፈልገናል? ምን ያስፈልገናል? ንስሐ። ከንስሐ በኋላ ከንስሐ በኋላ የኃጢአት ፍሬ እግዚአብሔር ማለት ነው። ሥጋ ወደሙ ይሄ ነው። ሥጋ ወደሙ ስለ ሥጋ ወደሙ ስንማር ኃጢአትን እንዴት እንደሚያስተሰርይ ኢየሱስ ክርስቶስ በሥጋ ወደሙ መኩሎ ነው እናውቃለን። ያን ጊዜ እንረዳለን። በሥጋውና በደሙ ነው። ዛሬ ከእግዚአብሔር ጋር ተሳልሰን የነበርነው ሰዎች የምንታረቅ። ሥጋ ደሙ የማን ነው? የአብ ነው? የአብ ነው ወይ? አይደለም። የመንፈስ ቅዱስ ነው? አይደለም። የማን ነው? የወልድ የአምላካችን የኢየሱስ ክርስቶስ ነው። ሥጋ ደሙን ስንበላ ንስሐ ስንገባ ኃጢአታችንን ተናዘን በአምላካችን በኢየሱስ ክርስቶስ? ሀጢአታችሁ የተፈታ ይሁን ብለው ካህኑ የክርስቶስን ስም በመጥራት ሲጸልዩልን ከዚያ ቅዱስ ቁርባን ስንቀበል ሀጢአታችን በክርስቶስ ይሰራያል ከዚያ ከአብ ከመንፈስ ቅዱስ ከራሱ ከኢየሱስ ክርስቶስ ጋር እንታረካለን ይሄ ነው የክርስቶስ አስተራቂ ነው እሱን አምነን በመዳናችን በሱ የሀጢአት ስርየትን ማግኘታችንና በሱ በኩል ከአብ ከመንፈስ ቅዱስ ከራሱ ጋር መገናኘታችን እንዲ ዛሬ እንዲሁ አባት ወይ እባክህ ይቅር በላቸው እያለለቀ ደግሞ ከመስቀል በፊት እንደተጨነቀው እየተጨነቀ እያለቀሰ ዛሬ ቢሆን ስለኛ እየካተተ ይኖራል ማለት አለ። ይህማ ከሆነ ፈጣሪነት ቤት ላይ እሱማ እንደማያማልድ ራሱ ተናገረ። ወጣቶች አጠው አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ስለ ስንት ነገር ነው ብያለሁኝ ማለት ነው። ስለ ስንት ነገር ነው የመጣው? ንገሮኝ፣ ስለ ስንት ነገሮች ላይ የመጣው? ስለ ሁለት እግዚአብሔር ባክ። ስለ ምንና ስለምን እግዚአብሔር ባክ? አንደኛው ቅዱሳን ማድረግ የሚገባቸውን እኛም ማድረግ የሚገባንን እሱ ሰርቶ ለማሳየት፣ ሁለተኛው ግን ራሱን መስዋዕት አድርጎ እኛን ሊያድን ስለዚህ አርአያና ምሳሌ ሆኖ ለቅዱሳን ካሳያቸው ነገሮች አንዱ አማላጅነት አማላጅነት ነው። ወደ እግዚአብሔር ማማለድ እንዴት እንደሆነ ሐዋርያትን ምክንያት አድርጎ ስራሱ አሳይቷል። እከታተልናላችሁ ካደረጋቸው ካሳያቸው ምሳሌዎች አንዱ አማላጅነት ያን የአማላጅነት ምሳሌነት ከጨረሰ በኋላ ግን እንዲኖራል ጌታችን ራሱ የዮሐንስ ወንጌል ምዕራፍ የዮሐንስ ወንጌል ምዕራፍ 16 ቁጥር 25 እስከ 29 ያለውን የእግዚአብሔር ቃል አንብላችሁና እሱ ራሱ ያሳረፈናል። ክርስቶስ ራሱ ዛሬ ከሞት ከእርገት በኋላ እንደ እንደ ድሮው እያለቀሰ ወደ አብ የሚያጋጥ እንዳልሆነ እሱ ራሱ አረጋግጦልናል። እስካሁን የተነጋገርንባቸው ነገሮች ሁሉ እንደው ለመወያየት ማጠራው ይስቃል። እንዲህ ይላል ይህን በምሳሌ ነገር ያቸው ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። ተከታተላችሁ። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። ከእንግዲህ ወዲህ ስለ እናንተ አብን አልለምንም። የምሳሌ ነት ትምህርት ፈጽም ያለ ተች በዚያ ቀን በስሜ ተለምናላችሁ። በስሙ መለመን እንችላለን። ኢየሱስ ክርስቶስ ግን አማለን ማለት አንች ማነ ተማላች ፈጣሪ ነው አይደለም? ኢየሱስ ክርስቶስ ፈጣሪ ወደ ፈጣሪ አማለልል ወይስ ትልቅና ትንሽ ፈጣሪዎች አሉ ማለት ነው? እንዲያንዳይባል ፈጣሪ አንድ ይላል መጽሐፉ። በስሙ መለመን እንችላለን። በዚያ ቀን በስሜ ተለምናላችሁ

ከሱ ውጪ ምንም ሆን አንችል። ከእንግዲህ ወዲህ ስለናንተ እናንተ ብለው ብለ የተዋረገው ዘመኑ ጨርሷል። ከእርገት በኋላ አምላክ ነው እየሱስ ፈጣሪ። እንግዲህ እንዲህ ምትል ከሆነ በል እስኪ የቅዱሳንን አስታራቂነት፣ የቅዱሳንን አማላጅነት፣ የድንግል ማርያምን አማላጅነት አምጣልን፣ መረጃውን ፍጠን በሉኝ። በቀጥታ ወደዚያ እንሄዳለን። ከዚያ በፍጥነት መዝሙር እንዘምራለን የመቤታችን እንዴት ነው ውች የአምላክ እናት ነው የለን እኛን ልጆችሽን ባአኬን ከአንዱ ልጅሽ አማ ልጅን የሚል የአምላክ እናት ነው የለን በመንፈስ ቅዱስ ጳውሎስ ክርስቲያኖችን ምን ይላቸው ነበር ምንም ከእናንተ ጋር በስጋ ብንለይ እኔ በመንፈስ ከእናንተ ጋር ነኝና እምነታችሁንና ሥርዓታችሁን እያየሁ ደስ ይለኛል ይላል የሚሳናችሁ ነገር የለም ብሏችኋልና ቅዱሳኑ በስጋ ካለበት ቦታ ሆኖ ቅዱስ ጳውሎስ ሩቅ ሀገር ያሉ ክርስቲያኖችን በመንፈስ ይመለከት ነበር ዛሬ ወላዲተ አምላክ እንግዲህ ማርያም እና ስንት በረድ በመንፈስ Oh, <Sess> አሁን በቀጥታ ቅዱሳን በተሰጣቸው ጸጋ ወደ አምላካችን ኢየሱስ ክርስቶስ እንድንቀርብ በጸሎታቸው የሚረዱን የሚያሳርፉን እንደሆኑ በቀጥታ ብሉይ ኪዳን በመተው ስለ ቅዱሳን አማላጅነት በሌላ ጊዜ እንማር፣ በሰፊው እናያለን በማለት ሁለት መረጃዎችን የአዲስ ኪዳን ሁለት መረጃዎችን ብቻ ሰጣቸዋል። ሁለተኛ ቆሮንቶስ ምዕራፍ አምስት ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ሰባት እስከ ሀያ አንድ ያለውን የእግዚአብሔር ቃል በቅድሚያ ያነባለሁ። ስለዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካሳረቀን፣ በክርስቶስ ከራሱ ጋር ያሳረቀን ማን ነው? በክርስቶስ ከራሱ ጋር የታረቀን ማን ነው? እግዚአብሔር አሉ። በክርስቶስ ከራሱ ጋር ያሳረቀን እያለ የሚናገረውት ማን ነው? ቅዱስ ጳውሎስ። በክርስቶስ ከራሱ ጋር ያሳረቀን የማሳረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል ቅዱስ ጳውሎስ። የማሳረቅም አገልግሎት ከሰጠን፣ የማሳረቅ አገልግሎት ተሰጠን ይላል ግን እንደ ክርስቶስ ያለ አሳራቂነት አይደለም። ይህን ነው በሁለት ከፍለ ማየት አለብን። ያንቆል የነ ቅዱስ ጳውሎስ የእመቤታችን አሰራቂነት ወደ ክርስቶስ ቅረቡን። የክርስቶስ አሰራቂነት እሱን በማመን መዳን ነው። እሱ ሳይሳምን ምንም ይገኝ ነገር የለም። ስንል ሁሉም አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካሳረቀን፣ የማሳረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር አሳረቀ በደላቸውንም ይቅር አላቸው። በእኛም የማስታረቅ ቃል ኪዳን አኖረ። በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልዕክተኞች ነን። ማን እንደሚው ማን እንደሚ ዶስው አስታራቂዎች ነን። ስልጣኑ ሰጥተናል። እግዚአብሔር በእኛ ይማልዳል ስላችሁ እንደ ክርስቶስ ሆነው ቅዱስ ጳውሎስን ያመነ ይድናል ማለት አይደለም። ቅዱስ ጳውሎስ የቅዱስ ጳውሎስ አስታራቂነት እባክህ ጌታችን ኢየሱስ ክርስቶስ ሆይ እነዚህን ሰዎች ይቅርበላል፣ ራራላቸው፣ ጥራቸው፣ እዘንላቸው። አንተናም ነው ይዳ ነው በአጣታቸው ይናዘሩ። ይሄ ነው ቅዱስ ጳውሎስ አስታራቂ ይቅርባቸዋል። አንድ ነገር ላስታውሳችሁ ይፈልጋል። አንድ አዲስ የታተመ መጽሐፍ ቅዱስ አሁን ቅርብ ጊዜ የታተመ ማየታቸዋል በኢትዮጵያ ምድር ተነስንሰው ምክንያቱም እኛ የምናሳዝምበት ገንዘቡም የለን ፍልሳሪያውም የለን። ከዚያም በላይ ደግሞ እርስ በርስ መስማማቱም የለን። የፈተና ቤተ ክርስቲያን ናት። ዘላለም የምንዋሰው መጽሐፍ ቅዱስ እነሱ እንደፈልጋቸው በየዘመናቱ በትርጉማቸው ሊለምጡ ፈልገዋል። ይህ መጽሐፍ ቅዱስ የጻፉት ራሳቸው ናቸው። እነሱ በጻፉት በዚሁ በራሳቸው መጽሐፍ ቅዱስ ስለ አማራጅነት ስለ አማራጭነት ተናገ ስለ

ብዙ ቦታዎችን ተመለከቱ። እኛ ለመከራከሪያ ብንጠቀምባቸው እራሳቸው የታቡት እንደገና ቀይረውታል። እንግዲህ እግዚአብሔር ይቅር ይበላቸው ከማለት ነው። ይህ ያህል ከቅዱሳ ጋር ውያ ምን ይመልጋል? ይህ በረከት ማጣት ነው። ያ ሆነ ባጭሩ፣ እዚህ ላይ እንደምናየው ቅዱስ ጳውሎስ እኛ አሳራቂዎች ነን ብሏል። አማላጆች ነን ብሏል። እንደገና መጽሐፍ ቅዱስ መጽሐፍ ቅዱስ ደግሞ ክርስቶስን አሳራቂ ብሎታል፣ አማላጅ ብሎታል። ይህን በሁለት መለየት በሁለት ካለ ነው በጣም እንደዚህ አካባ ይንታ ጠብላል እንደ እነሱ ምንለውና አነው ይህን ካለ በኋላ ምን አለ ቅዱስ ጳውሎስ ለጢሞቴዎስና ለሌሎች ክርስቲያኖች ምርጃን በተመለከተ ሲጽፍ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አንድ ላይ ምን አለ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ዱስ ጳውሎስ አገርን የሚያበላሹ መሪዎች ስለሆኑ ስጋውያንም መንፈሳውያን መሪዎች አገርን፣ ቤተ ክርስቲያንን የሚያበላሹ ሰዎች ከእግዚአብሔር ጋር እንዲጣሉ የሚያደርጉ መሪዎች ስለሆኑ አይኑራቸውን ሰይጣን ተቆጣጥሮ ዓለምን እንዳያበላሽ መጀመሪያ ስለ መሪዎች ጸልዩ። ስለ ነገስታቱም፣ ስለ መኳንንቱ፣ ስለ መንፈሳዊ ያለን የሃይማኖት አባቶች ጠል ማሪዙ ማስተዋል ስጣቸው፣ አንተን መፍራት ስጣቸው። የምትፈርድባቸው መሆኑን ያወቁ ስልጣና ላች መሆኑ እንዲረዱ ማስተዋሉ ስጣቸው። ተጋያን አብዛላቸው በላቸው ማሪዙ መሪዎች ከተበላሽ ነገር ተበላሽ እንደነ ሙሴ ያሉ መሪዎች እንዲኖሩ እዚህ ላቸዋል። ብዙ ጊዜ እስራኤል እግዚአብሔርን በደሉ እግዚአብሔርን ተማረረና እንድቀንመን አለ ሙሴ ተወኝ። ዘፀአት ሰላሳ ሁለት ወደ መጨረሻው አካባቢ ተመልክታችሁ ዞ ተወኝ ሙሴ፣ አንተን በሌላ ህዝብ ላይ እሾመሃለሁ። እስራኤልን ከዚህ ምድር ሊደመስሳቸው ነኝ ባንተ በኩል ጥራይ በል በሌላ ህዝብ ላይ እሾመሃለሁ ባለው ጊዜ ሙሴ ምንድን ነው ያለ? እኔ ነፍስ ተወኝ ስለቀደሙት አባቶቻችን ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ብለህ ማርልኝ። ያለዚያ እነሱ ቢጠቁ ከሆነ ወገኖች ጠፍተው ህዝቤ ጠፍተው እኔ በሌላ ህዝብ ላይ ተሾሜ መኖር አልፈልግም። መጀመሪያ በሕይወት መጽሐፍ እኔን ደምስሰኝ። ይጠራለለት እግዚአብሔር ከህዝቤ በፊት እኔ ልቅፋ የሚሉ መሪዎች እንዲገኙ እንዲህ የሚሉ መሪዎች እንዲገኙ ካለማለን እኛ ይኸው እኛው እንደምናየው ህዝቡን ሲያስለቅሱ ታሪክ ሲያበላሽ፣ እኔ እንግዲህ አንዳችን ስንሰደድ አንዳችን እዚ ያውረ ወንድም ወንድሙን ሲገድ፣ ይህን ነው የምናገኘው ውጤት። ስለዚህ እንዳይሆን የሚለው ቅዱስ ጳውሎስ ማልዱ አጋችሁ፣ ስለ እነሱ ጸልዩ፣ ቀጥታ ወደ ጌታ ይጸልዩ ሀል አደለም። ለዚህ ፓስተሮች ያሳምሩታል። ፓስተሮች ማለት የሚባሉ የብሮ ውስጥ ጠንቅሱ። እኔ ፓስተር ስልን እንግዲህ ስላየሆን እኛ ሁላችሁ ታውቁ እንደሆን አታውቁ እንደሆን አላውቁ ቄስ ምን ያሳፍራል? የሀገራችን ቋንቋ ቄስ ላለመባል የእኛ ሀገር ልጆች አሜሪካን አውሮፓ ምን ሄደው ፓስተር ያኮን የነበረው ያኮን የሚለውት አያስፈልግም። ፓስተር እነሱ ራሳቸው ሲያስተምሩ ቆይተው እንዲጸለይላችሁ የምትፈልጉ ወደ እኛ ነው አይሉ እንጂ። ለምን ሸክም የከበደባችሁ ወደ እኔ ኑ ነው ያለ። ለምን ወደ ጌታ ጥረዋ አይሉ እነሱ ለምን በጌታ በቀኝ በእኛ በኩል ጌታ ይመራቸዋል ብለው ለማማለድ እጃቸውን ስለው ይቅርበላቸው ብለው ለምን ይጸልያሉ? ጥሩ ነው ጸሎታቸው ወይ በጣም ቅዱሳዊ ነው፣ ይቀጥሉበት። እኛም አንዱ ለአንዱ ይጸልይ። የክርስትና መለኪያው አንዱ ለአንዱ መማለል፣ ስለ ራሱ ራ ስለ ሌላ ወንድሙ ነው ክርስቲያን የሚያስበው። እና አንዳችን ለአንዳችን እንድንማልድ እኛ በኃጢአት የምንሸነፍ ስለሆነ ሁል ጊዜ ራሳችን የምናመልክ ስለሆነ ቅዱሳን ግን ሁል ጊዜ ስለኛ ይማልዳል። ቅዱስ ጳውሎስ ይህን ተናግሯል እና ቅዱስ ጳውሎስ በተናገረው መሰረት ጌታችን ስልጣኑን በሰጣቸው መሰረት ይማልዱልናል፣ ይጸልዩልናል እና ድንግል ማርያም ማ ቅዱስ ጳውሎስ አሳራቂ ነው ከተገኘ ሐዋርያት አሳራቂዎች ነው ከተገኙ የመለኮት እናት ድንግል ማርያምማ ማ የቱን የቱን የቱን የቱን ያል እናንተ እንዲያው ፍጡር ስለሆነ ሰው ስለሆነች ነው እንጂ እኮ የእሷን ክብር እኮ ስናስበው እንኳን እሷን ለመንቀፍ ለማመስገን እንኳን መንፈስ ቅዱስ ካልፈቀደልን አንችልም። ወይ እንደ ሰዎቹ ክርስቶስን ፍጡር ነው እንበለም ፈጣሪ ነው ብለው የሚያምኑት ከሆነ ግን የሰማይና የምድር ጌታ እሱን እንዴት ቻለችው? እሱ የሚያቃጥል እሳት ነው። እሱ መለኮት ነው። ግርማውም አይቻልም፣ ነጽብራቁም አይደበርም። እንዴት ቻለችው? እሷም እኮ ይህን ብላ ነበረ ይህን ብላ ነበረ በሉቃስ ወንጌል ምራም አሉ። እነሆ ትውልድ ሁሉ ከዛሬ ጀምሮ ብጽዕት ይሉኛል፣ እነሆ ትውልድ ሁሉ ከዛሬ ጀምሮ ብጽዕት ይሉኛል፣ ያመሰግኑኛል። አምላክን እንዴት ቻለችው? እንዴት እንዴት ያምላክ እናት ተባለች? እንዴት አይነት ግርም ሴት ናት! እንዴት ምትደነቅ ናት! ይመሉኛል። በዚህ መሰረት ኢትዮጵያውያን አባቶቻችን እመኔታችንን፣ አረ በማን እናመሳስልች? በመኖ በአምሳለም እናሰማስለች፣ በሙሴ ታቦት እናመሳስልች። እንዴት አድርገን በጽላቱ እናመሳስልች፣ ትበድቃለች

ማለት ወደ እኔ ትመጭ ዘንድ አንቺ እንዴት ይሆንልኛ? ግኔ እንግዲህ አብርቷ ናት ናት ገና ናት ክብሯን ስሳይ እኔው አሮጂቱ እስከ ምርጉዝ የተፈልስች አን ወደ እኔ ትመጫለች። አንቺ ከሴቶች ሉ ቅዱስ ከሴቶች የተለየች ነች ነች ነች ንግሥት ነሽ፣ ልዕልት ነሽ፣ ስብሕት ነሽ፣ ቅድስት ነሽ የመለኮት እናት ብለው ያመሰገኗቸው እናንተ አልፏችሁ እኮ እንኳን ለመንቀብ ለማመስገን እንኳን መንፈስ ቅዱስ ካልፈቀደልን አንች። ስለዚህ እንዲያው ቢያንስ ቢያንስ ከቅዱስ ጳውሎስ አነሰች ለመለመን ለማሳረቅ እንዲህ ስንላቸው መጽሐፍ ቅዱስ እሷን አውዟታለች። ምን ብለው የዮሐንስ ወንጌል ምዕራፍ ሁለት ን ይጠቅሳሉ። የዮሐንስ ወንጌል ምዕራፍ ሁለት ታስታውሳላችሁ። ሪያውተን ይልቅ ወደፊት ሰርግ እያሰባችሁ የጋብቻን ስርዓት ለመፈጸም የተዘጋጀ አስቶካላችሁ። በድንግል ማርያም አማላጅነት ተማጠኑ። ድንግል ማርያምን በረዴት ጥሯት። ደቀ መዛሙርቱንም ሐዋርያትንም እሷ የተገኘችበት ሰርግ እና ትዳር አያፍርም እንደ ተቃና ይኖራል። እና ከአንድ ሰርግ ተጠርታ ያደረገችው ሳያስተውሉ በቀጥታ ጥሬ ጣን ልጆ ሳይተረጉሙ እሷ እንደማታማ ልል መጻፍብት ይናገራል ይላሉ። የዮሐንስ ወንጌል ምዕራፍ ሁለት ጥራን ጀምሮ አደባዋለ። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች ተጠርታ ኢየሱስም ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ሄዳ። ኢየሱስም አንቺ ሴት ከአንቺ ጋር ምናለን ጊዜ ግን አልደረሰም አለ። እናቱም ለአገልጋዮቹ የሚላችሁ ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው ሁለት ወይም ሶስት እንስራ ይይዙ ነበር። ኢየሱስም ጋኖችን ውሀ ሙሏቸው አላቸው። እስካፋቸውም ሞሏቸው። አሁን ቀድታችሁ ላሳዳሪው ስጡት አላቸው። ሰጡትም። ከአሳዳሪውም የወይን ጠጅ የሆነውን ውሀ በቀመሰ ጊዜ ከወዴት እንደመጣ አላወቁም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከሰከሩም በኋላ መናኛው፣ አንተስ መልካሙን የወይን ጠጅ እስካሁን አቆይታ አለ ኢየሱስ ይህን ምልክት የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ታላቅ ሰርግ ነው። እነዚህ ሙሽሮች ወዳጅ ዘመዱ ባይድ ዘመዱ ወዳጅ ጠራቱ ወዳቸዋል። ብዙ ሰው መጥቷል። ይወይነ ጠጃው አቋርጦ አለ እስኪ ወጣቶች ተራዱ። ብዙ ሰው ቀረታች። ግብዣው አቋርጦ መጠጡን ምግቡን ቢያቋርጥ እና አሳላጊዎች አለቀ እኮ መጠጡ ምግቡን ቢሏቸው ደስ ያላቸዋል፣ በተለይ እና በጣም አቋርጦ ወይን ጠጁ ምግቡ ማለቀ አቆሉ እንደ አፈሯ የችና የችግራችን ተካፋይ ወላዲተ አምላክ የወይን ጠጅ እኮ የላቸው ማለቀባቸው። አንድ ሴት ከአንቺ ጋር ምናለኝ አለኝ። እችን ያ ከአንቺ ጋር ምናለኝ አለኝ የምትለዋል። አንድ ሴት ከአንቺ ጋር ምናለኝ አለኝ። ከአንቺ ጋር ምን ቂም በቀላለኝ፣ ምን ነገር አለኝ? ያልሽኝን የምትይኝን ሁሉ ላለም ፈቃደኛ ነኝ። እናትን እና አባትን አክብር ያል ከራሱ ፈቃድ የእናንተ ፈቃድ አስቀድጋል ኮኔ አድርገው ነበር። ግን ጊዜ ገና ነው። አያችሁ ክርስቶስ ስራውን የሚሰራበት በፕሮግራም ጊዜ ጊዜ አለ። ጊዜው ሳይደርስ በጭቃዋም ሳትደርስ አያደርገውም፣ አታልፍም፣ አይጨመርባትም ነው። ስለዚህ ጊዜ ገና ነው አለች። አይ ይህም ጊዜ ነው። ከራስ ፈቃድ የእናንተ ፈቃድ ያስከትበላል። አሳላፊዎችን ነው ሲሉ የሚላችሁን አድርጓል። እቻቸው ገፍራ ምን እንደሚላቸው ታውቅ ነበር። ምን ልታዘዛ ፈታላ ምን አላችሁ ውቃለች። አዎ ምን ስድስት የድንጋይ ገ ውሃ ሙሉባቸው፣ ውሃን ተሞሉ። ጋሮቹ ወዲያውኑ ኬሚካል አልጨመርም ሄደው የሰራው ነገር የለም በቃሉ ብቻ የወይን ጠጅ አደረገው፣ ወይን አደረገው። ውሃውን ቢቀዳ የማያል አይ ወይ ነው የማይባል ቢጠጣ የማያሰክር ህይወት አባጭ- ወይ እናደረገው ማሰሪያው የእመቤታችን ጥያቄዋ ተመልሶላት አልተመለሰላት? ልመናዋ ተሳካ አልተሳካል? የእሷን ልመና ባይቀበልማ ዞረ ወይ። አሁን እነሱ ከአንቺ ጋር ምን አለኝ። ወጣቶች አንደኛ ነገሥት ምዕራፍ አስራ ስምንት ቁጥር አስራ ሰባት ምዕራፍ ምዕራፍ አስራ ሰባት ቁጥር አስራ ስምንት ወይም ምዕራፍ አስራ ስምንት ቁጥር አስራ ሰባት አዛውራችን ይሁን ኤልያስ ወደ አንድ መመለስ ሴት ይሄዳል አንድ ልጅ ብቻ ነበራት ከእሷ ቤት ምግብ እንደሚያገኝ ተልእኮ ይሄዳል እሱ ሲገባ ወዲያውኑ ልጁ ይሞታል ልጁ ይሞታል እና ምን አለኝ ልጅን ገደል ዘንድ መጣን እንዴ? ካንተ ጋር ምን አለኝ? አንተ ስትመጣ ልጅ ሞተ። አምጨዋለ ጠለይላ ልጅ ጋር ነው ይሄ የእስራኤል የቋንቋ ስት ነው። የእግዚአብሔር ሰው ኤልያስ ወይ ካንተ ጋር ምን አለኝ ስትል፣ የእግዚአብሔር ነብያ ስትል ካንተ ጋር ምን ግንኙነት አለኝ? አንተ እንዲህ፣ እኔ እንዲህ ምልሳ ነው መጽሐፍ ማለት አይደለም የእግዚአብሔር ሰው ኤልያስ ወይ ካንተ ጋር ምን አለኝ አለ እንደገባ ነው የሞተብኝታ። ስትል ምን ቅራኔ አለ በመካከላችን? ምን አጠይም ያለው እንደገባ ነው የሞተብኝ ለምንድን ነው አለችው። ወዲያው ጠለ ያዳናለ ዋናው ካንተ ጋር ምን አለኝ ያለችው ምን ምን ምን በመካከላችን ምን ቀራኔ አለኝ ለማለት ፈልጋለሁ። ጌታ የተወለደው በዚህ ምድር ይህች ሴት በተናገረችበት ነው የሚናገረው። በእስራኤል ቋንቋና ባህል ነው የሚሰራው የሚናገረው። ስለዚህ እቤታችንን ሲያነጋግራቸው ወይ አለቀባቸው እንዴት ነው ስትለው፣ አንቺ ሴት ከአንቺ ጋር ምን አለኝ። ጊዜ እኮ ገዳለበት ሆኖ ነው ፊት ሲል ዞሮች ከአንቺ ጋር ምን አለኝ ማለቷ ትከታተሉኛላችሁ። እንዲያውም ስታስቡት እናትና አባቱን የሰደበ ይሁን ያለ አምላክ ዝቅ ብለ ዋላ ምድግር ያጠረ እርስ በርሳችሁ ተከባበሩ ያለ አምላክ፣ አባቶቻችሁን እናቶቻችሁን አክብሩ ያለ አምላክ፣ ከራሳችሁ ፈቃድ ልጅ የወላጆቻችሁን የታላለቆቻችሁን የእናቶቻችሁን ፈቃድ አስቀድሙ ያለ ፈጣሪ ኢየሱስ ክርስቶስ እንደው ድንግል ማርያምን አንዲት ሴት ዶሮ የብሎ እናት የሚገላመጡ መስላቸዋል። ይህማ ከሆነ እናታቸውን የሚገላመጡ ዙርዬዎች ልጆች ምን በደል አለባቸው? ክርስቶስ አራ ያወሮላቸው

በስጋት ካለን ድረስ አንዳችን ላንዳችን እናማለን ያለን፣ ከሞት በኋላ ግን ምንም አናውቅም። ይህ ደካማ ነው፣ ወንጀልን አለመቀበል ነው። ስለ አካል ነስ ስንማር ወደፊት እናየዋለን። ክርስቲያን ቢሞት እንኳ በስጋው ነገር ግን በነፍሱ በሕይወቱ ለዘላለም ሕያው ነው። በእኔ የሚያምን ቢሞት እንኳ ሕያው ነው። ቅዱስ ጳውሎስ እኔ ወደ ጌታ ልሄድና እናፍቃለሁ ከሱ ጋር ሊሆን ከክርስቶስ ጋር ያሉ ቅዱሳን በአካለ ነፍስ እስካሁን ድረስ ያሉ ሙታን አይባሉ ነውን ነው። የእኛን ችግር ያውቃሉ፣ ነበሩበት። ጤና አለም ስቃዩ ተረድተውታል። ስለኛ ያስባሉ፣ ይጸልያሉ። በሌላ ጊዜ ስለ አካለ ነፍስ በምንማረበት ትመሳች እናየ ማለት ነው። ዞሮ ዞሮ ግን ይህ ጥቅ እመቤታችን አታማልድም ለማለት አንድ ሴት ካንቺ ጋር ምናለን ዘውረበኝ ብሎ ብሎ አሁን ደግሞ ሊናገሩ የሚገባ አይደለም። አንደኛ ጥያቄዋን መልሶላት ባይደ ምላት ኖሮ አሁ ሁለተኛ ጊዜ ገና ሆነ ያለው ጊዜው ሳይደርስ ስራ አይሰራም። ወጣት እንደውም ይህን ሀሳብ ተነደሳችሁት እንደሆነ የመሬታችንን አማላጅነት ልዩ የሚያደርገው አንድ ነገር አለ። ቅዱሳን መላእክት ያማልዳሉ ያሉ ባለመዋል ይቤዳቸው አንድ መጽሐፍ ቅዱስ ሌሎችም ቅዱሳን እንደሚያማልደው አሁን ቅዱስ ጳውሎስ ነግሮናል። ነገር ግን እነሱ ስለ እኛ ሲጸልዩ እግዚአብሔር ያን ነገር ለእኛ የሚያደርግበት ጊዜው ካልደረሰ፣ ጊዜ ገና አልደረሰም ይላቸዋል። ስለዚህ ጊዜ አልደረሰም ካላቸው ፈቃድ ይሁን ብለው ዘወር እሱም ስትጸልዩ እንደ ፈቃድ ይሁን በሉ

የወይን ጠጅ ያለቀባቸው ብላ የአማላጅነት ምስጢሯን በፊቱ ባቀረበች ጊዜ ጊዜ ገና ነው ተይኝ አላት። ጊዜ ገና ነው ሲላት ጊዜ ገና ከሆነ ምን ያደርጋለሁ ብለ አልሄደች። አታላቶች እንዱ ለምን እንደማይጠክንባት ታውቃለች። ጊዜ ገና ነው ብሎ ራሱ እየመሰከረ ጊዜው ሳይደርስ የቃና ዘገሊላ የሰርግ የስድስት ጋኖች ውሃ ወይን አደረገው። ያን ጊዜም ደቀ መዛሙርቱም ሕዝቡ ሁሉ አመኑ። ገና ያን ተአምር የሚያደርግበት ጊዜ ነበረው። ለወላዲተ አምላክ ሲል አታጠሩ። የሉቃስ ወንጌል ማለት እንመለከት። ጌታ ሲመጣ ዓለም ልሳር ናቸው፣ አስፈሪዎች ናቸው። ይህ ነው የማይባሉ አስፈቃቂዎች ናቸው። ስለ ተመረጡት እነዚያን ቀኖች ባያሳጥር ኖሮ ስጋ የለበሱ ሁሉ ባልዳነም ነበር ካለ በኋላ፣ ነገር ግን እነዚያ የመከራ ቀናት ስለ ተመረጡት ሰዎች ያጥራሉ፣ ስለ ምርጦቹ ያጥራሉ። በምድር ላይ ከመረጣቸው ሰዎች የመጀመሪያ ወላዲተ አምላክ ድንግል ማርያም ናት ስለ ሆነ አዲስ አምላክ ስለ ድንግል ማርያም ብሎ የረዘመውን የመሠራከል ያሳጥራል። እስራኤል አራት መቶ ሰላሳ ዘመን ሙሉ በግብጽ ተቀጠቀሉ። በባቢሎን ሰባ ዘመን ሙሉ ተቀጠቀሉ፣ ተሰደዱ በስዋልግ ይህ ወኛው አስራ ሰባት ዓመት ከዚያም በላይ ሆኖ ገና እንዳልዘለልን እንደ እስራኤል አራት መቶ ሰላሳ ዘመን አንችን ሁሉም ባአልኛያ ድይረታል ካአሁን ቋንቋ ይደርሳል ሰባ ዓመትም አንችን አይመስለኝም። ከምትችለው በላይ ፈተናን አይሰጠንም። ግን ወላዲተ አምላክ ድንግል ማርያምን የምታፈቅር የምታከብር፣ የምትማጠን አገር በመሆኗ ያ እኛ ንቅር የሚልበት ጊዜው ገና ቢሆንም ስለ ወላዲተ አምላክ ስለ ድንግል ማርያም ብረ የመከራ ጊዜያችን አሳጥር ብንለው የሚሳነው ነገር የሌለ አምላክ የተበታተንነውን አንድ ያደርጋል። በክፋ አይነት ላይ የሆኑ ረሳማ ማየት ያለብን ይሄን ስለ ወላጅ ሳፍላ ስለ ንግድ ማርያም ብለ ካልነው አይጨፍኙም። ወዳጆቹን ከጠሩበት አይጨፍን። ይህን በተመለከተ ወዳጆቹ ሲጠሩበት እንደማይጨፍን መጽሐፍ ቅዱስን በማለት በሌላ ልጅ እንማራለን። ኢየሱስ ክርስቶስ ሁሉን ቻይ አምላክ ስድስቱን ጋኖች በውሃ ሙሎ አለ። ውሃውም ወደ ወይን ይለወጠ። ዛሬ ሊለውጠን ብጅ እኛ ፈቃደኞች ከሆን

ስጋው ጀምር ስራ እኛ ቀኑን አለ ስራቱ ምንም የቅዱሳን አማላጅነት ምን ምን ነው? ሁሉ የስራ ከመጣው ሁሉ ያገኘ ነው ስለሆነ እንጂ እኛ ድነናል ብለን የምናምነው በማን ነው? ነው በማን ነው በእግዚአብሔርና በእኛ መካከል የነበረው የጥል ግድግዳ የፈረሰው በማን ነው? ይዘው ምን ይባልታል? በአምላካችን በኢየሱስ ክርስቶስ ደም። የገነት በር የተከፈተው በማን ደም ነው? በአምላካችን በኢየሱስ ክርስቶስ ነው። ከሞት የምንነሳውስ በማን ኃይል ነው? በሱ ነው። ዛሬ ምን የምንጠበቀው አለ። የምንንቀሳቀሰው በሱ ነው። በሱ ያመነ የዘላለም ሕይወት አለው ይላል። እስኪ በክርስቶስ የምታምኑ በክርስቶስ ድነናል ብላችሁ የምታምኑ ያለ ቅርጥር እጃችሁን አንድ ሊሆን ላይሆኑ አሁን

ከአርባ ሁለት ጊዜ በላይ መጽሐፍ ቅዱስ በመሰከረላት አገር እጆቿን ወደ እግዚአብሔር ትዘረጋለች በተባለችው አገር በኦርቶዶክሳዊ ቤተ ክርስቲያን አምላካችን ኢየሱስ ክርስቶስን ነው። ሌላ ሌላ ሌላ ምን ሌላ የራሳቸውን ቤት ወደ ሰው መንጋው መረክር ከመንጋው እረኛ አጣው የምናዋለ ዘማሪ ይመስለኛል። እረኛን ማቃት ነው። በእርግጥ የመጨረሻው ዘመን ነው። ማቃት ትውልድ ነው። ባገኘው የማይረካ ነው። ዛሬ ወደ ኦርቶዶክስ ወደ መካነ ኢየሱስ ይሄዳል። አዲስ አበባ ጊዜ ነው። እንደገና ከመካነ ኢየሱስ ደግሞ ወደ ውን ወኝለ ነገር ሀይለ ይጠበቃል። ከዛ ደግሞ እንደገና ገና ይሻል ምን ወደ አድሜ ስ ይሄዳል። እንዲህ እንዲ ዋለ ትውልድ ነው። ብቻ ምክንያት እንድናሳጣ ግን ምክንያት የሚሆንብን ነገር እንዳይኖርግን ግን ብናስተምር ኖሮ እንዴት ነው ነበር? እርግጠኛ ነኝ። ብዙዎቹ እርግጠኛ የተሻለ ያን እየመሰላቸው ነው እና እግዚአብሔር የሚወሪበትን ያምን ነው በክርስቶስ ነው። ያ ክርስቶስ ደግሞ ሁሉን መለወጥ የሚችል ነው። እኛ ባለማስተማራችን ምእመናኑን ባለመማራቸው ብዙ ነገሮችን አጥተናል። ህይወታችን በአጫ ቆስሏል። ህይወታችን ረክሷል። ህይወታችን ደግሞ ተረግሟል፣ ወድቋል፣ ተሰብሯል። በአጫ ሁነት ለመናገር ግን ወድቆ የተሰበረ ሰው በበጣቦት ቻ ትልቅ ቆኑ ይፈጣል ልኝ ሰዎች በጆሮ በምኑ ይሰሚያል። በአቃት ወድቀን የተሰበርን እኛ በጌታ የቅርሳ በዝቀው ና በሌሁ በአምላካችን በኢየሱስ ክርስቶስ ስም የአቃት ስሬት እንጠገናለን። እንደገና ከሱ ጋር እንገናኛለን። እስከዚያው ድረስ ግን በቤተ ክርስቲያናችን እንቀጥል። እንምለወት ግን እንምለወት። መለወጥ ማለት እኮ ስካርን ተካራሚ የነበረ ሰው ስካርን ለመተው መታገል ሌላ የነበረ ሰው ለመተው መታገል አምስት የነበረ ሰው ለመሰው መታገል ምንድን ነው። ሰው ከሳት በሽታ መድኃኒት የሌለው በሽታ ማፍረት ነው። ጥራትን ማጣት ነው። ምን አለ በቃል ኪዳን ል በቃል ኪዳን ባል ቢጸና ምንድን ነው ጉደቱ? የሰው ልጅ ፍላጎት እኮ ማቆሚያ የለውም። በአምላካችን በኢየሱስ ክርስቶስ ካልገታ ነው በቀር አንድ ሰው ሚሊዮን ቢሊዮን ሚስቶች ያገባል። ማቆሚያ ለ ነው ፍላጎቱ። ሷም ቢሆን እንደዚሁ በክርስቶስ የሆኑ ግን ያላቸው ይበቃቸዋል። ስለዚህ እንለወት አንከ በሆነ ባለሆነው ስመ እግዚአብሔርን በከንቱ አንጥራ ስመ ክርስቲያኖች አንሁን። ሰዎችም ሊቀልዱብን በዚህ ነው፣ ቄሶቻችሁ ሰካራም፣ እናንተ ሰካራም። የሁለቱ ትክክር ስላልሆነ ነው ምን ይሉን? አለልል ቄሶች ሰካራሞች ናቸው፣ እናንተ ሰካራሞች ናቸው። ወደ እኛ ማለት ግን እኔ ልንገራቸው እኔ ሰውን መተችሳችንም እንጂ የኦርቶዶክስ ቤተክርስቲያን ቄሶችም ምእመናንም ኃጢአተኞች ናቸው። እኛ ግን ጻድቅ አልግ ወደ እኛ ነው አይደለም ጻድቅ አል ወንጀልም የሚለን ደግሞ አንድ ሰው ራሱን ጻድቅ ሌላውን ኃጢአተኛ አድርጎ ራሱን ምሳሌ አድርጎ ኃጢአተኞች ወደ እኔ ነውን ጻድቅ ነኝ እንዲህ አይል። እውነተኛ ጻድቅ ሁልጊዜ ራሱን ኃጢአተኛ ነው የሚያደርገው። ሁልጊዜ እራሱን ወራሴ ነው የሚያደርገው እንደ እኔ ጭንጋፍ ምነኝ

አንድ ጊዜ ወደ ቤተ ክርስቲያን ይሄዳሉ፣ አንድ ጊዜ ወደ ጣውት ወደ ጠንኳ ይወዳሉ ይሄዳሉ። ቀኝና ግራቸውን ያለዩ ናቸው። እግዚአብሔርን ይወዱታል፣ ፈጣሪያቸውን ያመልኩታል። ነገር ግን ትምህርት በማቃት የተነሳ ይሳሳታሉ። ይህ ቀኝና ግራቸውን ያለዩ መሆናቸውን ያውቃል። ቀኝና ግራቸውን ላለዩ አምላክ ላለዩ ሰዎች ደግሞ አምላክ ኢየሱስ ክርስቶስ የምሕረት እጁ የተዘረጋ ነው። ለብልጣ ብልጦች

በስምህ ህልም ይተናግል በስምህ ተአምራት አድርግ በስምህ ሙታንን አስነስተን ለምን ትፈርድብናለህ? ይሉኛል። አስተውሳላችሁ። ዛሬ የትጌታ በኢየሱስ ስም አንተ የታወረ አይን የታወረ ሰው ስም አይኔ በራ ይባላል። እንደገና ደግሞ ይናነክስበት ምንም ብሎ ነው የበራ፣ በናዝሬቱ ጌታ በኢየሱስ ስም ተመላለስ ብሎ እናያለን። ሊሆንም ይችላል አይሆንም ይችላል። በናዝሬቱ በጌታ በጌታ ስም እየተባለ በናዝሬቱ በጌታ በኢየሱስ ስም ውጣ እየተባለ ብዙ ተአምራት እናያለን። ሊሆንም ላይሆንም ይችላል። ከሆነም ጌታ ተናገረ። ግን በናዝሬቱ በጌታ በኢየሱስ ስም ትንቢት ተናወጥተን ማለት ትንቢትን ተናገርን አጋንንት ተናወጥተን ሙታንን አስረስተን ህሙማንን ፈውተን ተአምራት አደረግን፣ ለምን ትፈርድብናለህ? ይሉኛል እኔ ግን አላውቃቸው እናንተ አመፀኞች እላቸዋለሁ ይላል። ይ ነው እንጌታን ሆነ ምን ጋር ቢሆን አመፁ ምንድን ነው? አለመሳሌ ለቃሉ ያልጣሰደ ሰው አመፀኛል ለቃሉ አለመሳዘብ ምንድን ነው? ይህ የመጀመሪያው ቃሉ ለእኛ ለክርስቲያን የተሰጠ ምንድን ነው? እኔ እስከ ሞት ድረስ ወደድኳችሁ። ምትወዱኝ ከሆነ ትእዛዜ ጠብቁ። ከትእዛዜ የመጀመሪያው እርስ በእርሳችሁ ተፋቀሉ፣ በመካከላችሁ መለያየት አይሉ። እንዲያውም መለያየት የሰይጣን ነው። ይተካተሉኛላ መለያየት የሰይጣን ነው። የኔ ልጆች የመሆናችሁ ምልክት አንድነታችሁ፣ ፍቅራችሁ ነው። ይህ ሁሉ መለያየት ከየት መጣ? ከየት መጣ? እነሱ ስልስ በርሳቸው በመልካም አይነት ይተያያሉ ወይ ውሳቸውን ስናይግድ እስካሁን ድረስ ማስከፋፈል ነገር መከፋፈል ይቀ ይህ አመት ነው ህዝብት ነው ጌታ ቤት እረኛው አንድ መንጋው አንድ የሚሆኑበት ጊዜ አለ ይላል። ያ ተስፋ እናደርጋለን። ካቶሊኩ አንድ ቆርሰውም ሙሉ ወንጀሉም ሙሉም ይሁን ምን ክርስቲያን የሆነ ሁሉ አንድ ቀን አንድ እንደምንሆን የጌታ ቃል ያመጣል። አል ታማኙ አይሰሩ ይሆናል። እስከዚያው ድረስ ግን ትዝብት ነው፣ ትዝብት ነው። ስለዚህ በእነርሱም አመት አለ፣ በእኛም አመት አለ። የእኛ መልስ መስከር ነው። አሁን መስረቅ ነው መዋሸት ነው። ኃጢአታችን ግልጥ ነው ታውቋል። የመረታ አምላክን እንጠይቃለን። ንስ ለመግባት እንደዘጋጃለን። ባለመማር ነው ተብሏል። እየተማርነ ነው። እነሱም አመፀኞች ናቸው። መለያየት የሰጫነ የተባለውን መለያየቱ ተገልገውታል። ሁላችንም አመፀኞች ነን። መጽፉ ቢለው እግዚአብሔር አወጠው ሰማይ ከሰማይ ወደ ምድር ተመለከተ። ምን ያለዋል አንዳንድ እግዚአብሔርን የሚበል ጽኞች እንዳለ ብሎ ነገር ግን ሁሉ አረየ ወህውረ አለሆ ሁሉ በትክክል ጓዲሎ አገኘው። በዚህ ምድር አንድም አንድም አንድም አድግ የለም። ፓትርያርክ ቢሆን፣ ጳጳስ ቢሆን፣ መነኩሴ ቢሆን፣ ዲያቆን ቢሆን፣ ወጣት ቢሆን፣ ገዥ ቢሆን፣ ምንም ቢሆን ሁላችንም በደለኞች። ከእኛ ውስጥ ኃጢአት የለብኝም የሚል ብሎ ውሸተኛ ነው ይላል። ስለዚህ ትምህርት አቃበኞች መሆናችን ካረጋገጥ ይቅርታ ለመጠየቅ በግድ ወደ ሰው ቤት አንንከስከስ። የራሳችን ቤት ሰፊ ነው። በዲሴምበር ይቅር በለን ነበለው ይቅር የሚልንበት ጊዜ ደግሞ ገና ሲሆንም ስለ ወላዲተ አምላክ ስለ ድንግል ማርያም ብለህ ነው በለው አይጨክንብንም። የወላዲተ አምላክ የድንግል ማርያም ረድኤት ከሁላችን ጋር ይሁን።